የክረምት ወቅት በየአካባቢው በአግባቡ በማይወገዱ ደረቅና ፈሳሽ ቆሻሻዎች ምክንያት ዝናቡን ተከትሎ ብዙዎች በጉንፋንና መሰል የአፍንጫ እንዲሁም የጉሮሮ ችግሮች ይጠቃሉ። ዶክተር ይሄነው ዓለም በአሜሪካ ሀገር በውስኮንስን ግዛት የሳንባና የጽኑ ህሙማን ስፔሻሊስት ናቸው። የጉንፋን በሽታን ከኮቪድ-19 እንዴት መለየት እንደሚቻል ለማስረዳት የኮሮና ቫይረስ ምልክቶችን በመግለጽ ይጀምራሉ። እንግዲህ ሁለቱም የመተንፈሻ አካል ህመም እንደመሆናቸው መጠን የሚመሳሰል ምልክቶች ሊያሳዩ ይችላሉ። ትንሽ ዘርዘር ባለ ሁኔታ ለማየት ኮቪድ አስራ ዘጠኝ ወይም የኮሮና ቫይረስ በሽታ ዓለም አቀፋዊ ወረርሽኝ ሆኗል። በአሁኑ ሰዓት ይሄ ወረርሽኝ አዲስ አይነት የኮሮና ቫይረስ ስያሜውም ሳርስቱ በተባለ የሚመጣ በሽታ ሲሆን በተለይም የሚያጠቃው የታችኛውን የመተንፈሻ አካል አካልና ዳንዴም ደግሞ ሌሎቹን የሰውነት አካል የሚያጠቃ ሲሆን ምልክቶቹን ትንሽ ሰፋ ይላል። ዋና ዋና ምልክቶቹ የታችኛውን የመተንፈሻ አካል እንደማጥቃቱ ደረቅ ሳል፣ ትኩሳት እና የትንፋሽ ማጠር ሲሆኑ ሌሎቹንም አካላት ስለሚያጠቃ ሌሎች ምልክቶችን ሊያሳይ ይችላል። ለምሳሌ ድካም፣ ድካም ስሜት፣ ጡንቻ ሕመም፣ ማቅለሽለሽ፣ ማስታወክ፣ ተቅማጥ፣ ማሽተት ወይም መቅመስ አለመቻል እና ሌሎቹንም ሊያካትት ይችላል። ዶክተር ይሄ ነው። በአንጻሩ የጉንፋን ምልክቶች ደግሞ በአፍና በአፍንጫ ዙሪያ እንዳሉም ይጠቅሳሉ። ጉንፋንን በወሰን ጊዜ ጉንፋን እንግዲህ በእንግሊዝኛው አጠራር ኮመን ኮልድ የምንለው ነው። ይሄ የአፍንጫ ኢንፌክሽን ነው ማለት ይቻላል። ይሄ ኢንፌክሽን የሚመጣው በቫይረሶች ምክንያት ነው። ከሁለት መቶ እና ከዛ በላይ የሚሆኑ የቫይረስ አይነቶች የጉንፋን በሽታን ሊያመጡ ይችላሉ። እንግዲህ ኢንፌክሽኑ የአፍንጫና ወይም ከአንገት በላይ የሆነ ኢንፌክሽን እንደመሆኑ መጠን ምልክቶቹ በዛው ዜራ ላይ የሚያጠነጥኑ ይሆናሉ። ለምሳሌ ንፍጥ ንፍጥ ማለት፣ ማስነጠስ፣ ፍንጫ መዘጋት እንዲሁም የጉሮሮ ቁስለት እነዚህ በአብዛኛውን ጊዜ በጉንፋን ምክንያት የሚከሰቱ ምልክቶች ናቸው። ስለዚህ ጠቅለል ባለ መልኩ ስናየው አንድ ሰው ከፍ ያለ ትኩሳት ደረቅ ሳል እና ትንፋሽ ማጠር በብዛት የሚሰማው ከሆነ እና በተለይም ደግሞ በቅርብ ጊዜ ከኮቪድ 19 ህመምተኛ ጋር የቅርብ ግንኙነት ከነበረው ያ ሰው ምናልባትም የኮቪድ-19 በሽታ ተጠቂ ሊሆን ይችላል። ነገር ግን እንግዲህ ቀለል ያለ ህመም፣ ማስነጠስ፣ የአፍንጫ መዝጋትና ንፍጥ ንፍጥ የማለት አይነት ብቻ ስሜቶች ከሆኑ ምናልባትም ያ ሰው የጉንፋን ህመም ተጠቂ ሊሆን ይችላል። ነገር ግን ሙሉ በሙሉ ስሜቶቹን ብቻ በመውሰድ እነዚህ ህመሞች መለየት ለበሽተኛውም ያስቸግራል ከበሽተኛውም አልፎ ወደ ሕክምና ከመጡ በኋላም እነዚህን ህመሞች በቀላሉ ለመለየት የሚያስቸግርበት ሁኔታ ስላለ ከሐኪም ጋር በመመካከር ቴስቶቹን ወስዶ መለየት ይቻላል። ዶክተር ይሄ ነው። በተመሳሳይ በዚህ ወቅት የአፍንጫ አለርጂ ወይም መቆጣት ያለባቸው ሰዎች ሲደናገጡ እንደሚስተዋል በመጥቀስ ምልክቶቹን እንዲህ ያብራራሉ። ምንድን ነው በተለይ ኮቪድ ናይንቲን በተመለከተ የአፍንጫ ኢንፌክሽኖችን ጋር አለርጂ ያለባቸው ሰዎችን በጣም የመደናገጥ ሁኔታ ይታያል። እንግዲህ አለርጂ የአፍንጫ አለርጂ ያለባቸው ሰዎች ተመሳሳይ ስሜት ሊኖራቸው ይችላል በተለይ ግን አይን አካባቢ የማሳከክ አፍንጫ የማሳከክ ጉሮሮ የማሳከክ ጉንፋን አይነት ስሜት በተጨማሪ እንደ እሱ አይነት ስሜት ሊኖራቸው ይችላል ዶክተር ይሄ ነው በዚህ ወቅት ላለመደናገጥ መፍትሄ የሚሆነው ተገቢውን ጥንቃቄ ማድረግ እና ምልክቶቹን ለይቶ ማወቅ እንደሆነ በመጥቀስ የጉንፋን በሽታ ምልክቶች አፍ አፍንጫና ጉሮሮ አካባቢ ያሉ ሲሆኑ የኮቪድ-19 ምልክቶች ደግሞ ከጉሮሮ ወረድ ብለው ያሉ የደረት ህመም የደረቅ ሳልና ከፍተኛ የሆኑ ትኩሳቶች መሆናቸውን ጠቅሰው ነገር ግን በማናቸውም ሁኔታ ሰዎች ቫይረሱ እንዳለባቸው ከተጠራጠሩ ተመርምረው እስኪያረጋግጡ ድረስ ለሌሎች ላለማስተላለፍ ተገቢውን ጥንቃቄ እንዲያደርጉ ይመክራሉ ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ